የዲደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ጠብን በእርቅ በደልን በይቅርታ ማረም እንደሚገባ ጥሪ አቀረቡ። ኢትዮ ቴሌኮም የ2015 ዓመታዊ ገቢውን 75.05 ቢሊዮን ብር ለማድረስ ማቀዱን አስታወቀ። በትግራይ ክልል ሰብአዊ እርዳታ በማጓጓዝ ላይ የነበረ የዓለም የምግብ መርሃ ግብር ከብ መርሃ ግብር ከባድ ተሽከርካሪ በሰው አልባ አውሮፕላን ጥቃት ስብርባሪ ጉዳት ሲደርስበት አሽከርካሪው መቁሰሉን የድርጅቱ ቃል አቀባይ አስታወቁ። ከኬንያ ዋና ከተማ ናይሮቢ አቅራቢያ ዛሬ ሰኞ አንድ ህንፃ ተደርምሶ አንዲት ሴትና ሁለት ህፃናት ተገደሉ። በጣሊያን ምርጫ ብሔርተኛዋ ጂዮርጂያ ሜሎኒ የሚመሩት የመሐል ቀኝ የፖለቲካ ፓርቲዎች ጥምረት በአገሪቱ ፓርላማ አብላጫ መቀመጫ አገኘ። ዜናው በዝርዝር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ጠብን በእርቅ በደልን በይቅርታ ማረም እንደሚገባ ጥሪ አቀረቡ። አቡነ ማትያስ በዛሬው ዕለት የደምራ በዓል በአዲስ አበባ መስቀል አደባባይ ሲከበር ባሰሙት ንግግር በኢትዮጵያ ግጭት ተወግዶ ሰላም፣ ፍቅርና አንድነት እንዲመጣ በርትተን እንጸልይ የሚል መልእክት አስተላልፈዋል። ደመራ በአዲስ አበባ መስቀል አደባባይ የእምነቱ ተከታዮችና የፌዴራል መንግስት እንዲሁም የአዲስ አበባ ከተማ መስተዳድር ባለስልጣናት በተገኙበት ሲከበር አቡነ ማቲያስ ባሰሙት ንግግር የእርቅን አስፈላጊነት በአበክሮ ሰብከዋል። አቡነ ማቲያስ በንግግራቸው የሰው ልጅ ጠብን በእርቅ በደልን በይቅርታ ድህነትን በልማት ክህደትን በሃይማኖት እያረመ መኖር ይችላል ሲሉ ተደምጠዋል። የሰው ልጆች ያለመግባትን በእርቅ ዘግቶ ሰላምንና አንድነቱን መስርቶ በመከባበርና በመተሳሰብ በመተዛዘንና በመተጋገዝ በመረዳዳትና በመቻቻል በፍቅርና በሰላም ከመኖር የተሻለ ሌላ አማራጭ የለውም ይህም እውን ሊሆን የሚችለው ለኔ ለኔ የሚል የራስ ወዳድነትን አስተሳሰብ የሙጥኝ ብለን በመያዝ ሳይሆን ለወንድሜ ለእህቴ የሚል ቅን አስተሳሰብ አንግቦ፣ ያም ባይሆን ለሁላችን የሚል የጋራ አስተሳሰብ በሰው ልቦና የበላይነት ሲያገኝ ነው። የኢትዮጵያ የባህልና የስፖርት ሚኒስትር ቀጀላ መርዳሳና የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመስቀል አደባባይ የደመራ በዓል ሲከበር ንግግር ካሰሙ መካከል ናቸው። ኢትዮ ቴሌኮም የ2015 ዓመታዊ ገቢውን 75 ቢሊዮን ብር ለማድረስ ማቀዱን አስታወቀ። ከመንግሥት የልማት ድርጅቶች አንዱ የሆነው ኢትዮ ቴሌኮም ገቢውን 22.4 በመቶ ለማሳደግ ማቀዱን የገለጸው በዛሬው ዕለት ለሚቀጥሉት ሶስት ዓመታት የሚመራበትን አዲስ ስትራቴጂ ይፋ ሲያደርግ ነው። በስትራቴጂው መሰረት ኩባንያው የደንበኞቹን ቁጥር 73.5 ሚሊዮን ለማድረስ አቅዷል። ይሁንና በሶስቱ ዓመታት ከጸጥታ ጋር በተገናኘ አገልግሎት መስጠት አለመቻልና የውጭ ምንዛሪ አቅርቦት እጥረት ለኢትዮ ቴሌኮም ስጋትና ተግዳሮት ሊሆኑ እንደሚችሉ ለይቷል። ከዚህ በተጨማሪ የገበያ ውድድር፣ የገበያ ለመረጋጋትና፣ የዋጋ ግሽበት፣ በዓለም አቀፍ ደረጃ ያሉ የአቅርቦት ተግዳሮቶች የመሰረተ ልማት ውድመት፣ የቴሌኮም ማጭበርበርና የሳይበር ጥቃቶች በኢትዮ ቴሌኮም ስጋትና ተግዳሮት ሊሆኑ ይችላሉ ተብለው ከተለዩ መካከል ይገኙበታል። በጥቅምት 2013 የሰሜን ኢትዮጵያ ጦርነት ከተቀሰቀሰ በኋላ በትግራይ ክልል የተቋረጠው የኩባንያው ስራ አሁንም ወደ ነበረበት አልተመለሰም። በትግራይ ክልል ሰብአዊ እርዳታ በማጓጓዝ ላይ የነበረ የዓለም የምግብ መርሃ ግብር ወይም ደብሊው ኤፍ ፒ ከባድ ተሽከርካሪ በሰው አልባ አውሮፕላን ጥቃት ስብርባሪ ጉዳት ሲደርስበት አሽከርካሪው መቁሰሉን የድርጅቱ ቃል አቀባይ አስታወቁ። በክልሉ ሰሜን ምዕራብ ዞን ከዛና ወረዳ አቅራቢያ ትናንት መስከረም 15 በሰው አልባ አውሮፕላን ጥቃት ለመፈጸሙ የዓለም የምግብ መርሃ ግብር ሪፖርት እንደደረሰው ቃል አቀባዩ በጽሁፍ መልእክት እንደገለጹለት ሬውተርስ ዘግቧል። ከህወሀት ከፍተኛ ባለሥልጣናት አንዱ የሆኑት አቶ ጌታቸው ረዳ ትናንት እሁድ ከሽሬ ወደ ዛና እርዳታ በማጓጓዝ ላይ የነበረ የዓለም የምግብ መርሃ ግብር ተሽከርካሪ ባህራ ከተባለ ቦታ በሰው አልባ አውሮፕላን መመታቱን ገልጸው ነበር። ክስተቱ መፈጸሙን በዛሬው ዕለት ለሬውተርስ ያረጋገጡት የድርጅቱ ቃል አቀባይ ከጥቃቱ የሚበርስ ብርባሪ በዓለም የምግብ መርሃ ግብር የተቀጠረ አሽከርካሪ ማቁሰሉንና በዓለም የምግብ መርሃ ግብር የከባድ መኪና ቅፍለት ላይ መጠነኛ ጉዳት ማድረሱን ገልጸዋል። ሬውተርስ እንደዘገበው ተሽከርካሪዎቹ በትግራይ ክልል ከመኖሪያ ቀያቸው ለተፈናቀሉ ሰዎች የምግብ እርዳታ በማጓጓዝ ላይ ነበሩ። በትግራይ የሚገኙ ሁለት የግብረ ሰናይ ሰራተኞች ክስተቱን እንዳረጋገጡና ጉዳት የደረሰበትን ተሽከርካሪ የሚያሳዩ ምስሎችን እንዳጋሩ የዜና ወኪሉ ጨምሮ ዘግቧል። የኢትዮጵያ መንግስት በዛሬ ዕለት ባወጣው መግለጫ የዜጎችን ደህንነት ለማስከበር የመከላከል እርምጃ ከሚወስድባቸው አካባቢዎች የእርዳታ ድርጅቶች ከመንቀሳቀስ እንዲቆጠቡ አስጠንቅቋል ቋል። በኮሚኒኬሽን አገልግሎት በኩል በወጣው መግለጫ መንግስት ህወሓት ሰብአዊ እርዳታ ለማድረስ ወደ ትግራይ የሚገቡ ተሽከርካሪዎችን ለጦርነት ዓላማ ይጠቀማል ሲል በድጋሚ ከሷል። ይህ ዶይቸ ቬለ ነው። ከኬንያ ዋና ከተማ ናይሮቢ አቅራቢያ ዛሬ ሰኞ አንድ ህንፃ ተደርምሶ አንዲት ሴትና ሁለት ህጻናት ተገደሉ። የአደጋ ጊዜ ሰራተኞች ጠፍተዋል የተባሉ ቤተሰቦችን ፍለጋ የህንፃውን ፍርስራሽ እየበረበሩ እንደሚገኙ አሶሼትድ ፕሬስ ዘግቧል። የኪያምቡ አውራጃ አስተዳዳሪ ኪማኒ ዋማታንጊ የአደጋ ጊዜ ሰራተኞች አንድ ህፃንን ጨምሮ አራት ሰዎች መታደጋቸውን ተናግረዋል። አስተዳዳሪው እንዳሉት አሁንም ከፍርስራሹ ስር አንድ ጎልማሳ ባለቤቱና ምናልባትም ህጻ ልጅ ሳይኖሩ አይቀርም። በብልሹ ግንባታ፣ ሙስናና የቁጥጥር ማነስ ምክንያት በናይሮቢና በመላው ኬንያ እንዲህ አይነት የህንፃ መደርመስ አደጋዎች ብርቅ አይደሉም። ኪማኒዋማ ታንጊ ዛሬ የተደረመሰው ህንፃ እጅግ ደረጃውን ባልጠበቀ ሁኔታ የተገነባ እንደነበር ለአሶሼትድ ፕሬስ ተናግረዋል። አስተዳዳሪው እንዳሉት የህንፃው ባለቤት ፈቃድ ሲጠይቅ ማሟላት የሚገባው ቅድመ ሁኔታዎችን እንዲያሟላ ቢነገረውም የታዘዘውን ሳይፈጽም ግንባታውን ቀጥሏል። በማዕከላዊ ሩሲያ በሚገኝ ትምህርት ቤት አንድ ግለሰብ ዛሬ ሰኞ በከፈተው የእሩምታ ተኩስ 11 ህጻናትን ጨምሮ 15 ሰዎች መገደላቸውን የአገሪቱ ባለሥልጣናት አስታወቁ። ጥቃቱ የተፈጸመው ከሞስኮ በ960 ኪሎ ሜትር ገደማ ርቀት ላይ በምትገኘው ኤዥቭስክ የተባለች ከተማ ነው። የአገሪቱ መርማሪዎች የጥቃቱ ፈጻሚ በዚያው ትምህርት ቤት የተማረ የአፍቃሪ ናዚ ቡድን አባል እንደሆነ ገልጸዋል። በጥቃቱ ሰባት ህጻናትና ስድስት ጎልማሶች መገደላቸውን መርማሪዎች ገልጸው የነበረ ቢሆንም ዘግየት ብሎ የሟቾቹ ቁጥር ወደ 15 ከፍ ብሏል። የሟቾቹ ቁጥር ራሱን ያጠፋውን ጥቃት ፈጻሚ ጨምር እንደሆነ የተባለ ነገር የለም። ጥቃቱ የተፈጸመበት የኡድሙርት ሪፐብሊክ አስተዳዳሪ አሌክሳንደር ብሬቻሎቭ እስከ ሐሙስ የሚዘልቅ የሐዘን ጊዜ አውጀዋል። ፕሬዝደንት ቭላዲሚር ፑቲን ኢሰብአዊ የሽብር ጥቃት ሲሉ አውግዘውታል። በሩሲያ እንዲህ አይነት ጥቃት ሲፈጸም የዛሬው የመጀመሪያ አይደለም። ባለፈው ሚያዚያ በአንድ የህፃናት ማቆያ በተፈጸመ ጥቃት አንድ ጎልማሳና ሁለት ህፃናት ተገለው ነበር። በጣሊያን ምርጫ ብሔርተኛዋ ጂዮርጂያ ሜሎኒ የሚመሩት የመሀል ቀኝ የፖለቲካ ፓርቲዎች ጥምረት በአገሪቱ ፓርላማ አብላጫ መቀመጫ አገኘ። ትላንት እሁድ የተካሄደው ምርጫ የመጀመሪያ ውጤት እምበያ የጣሊያን ወንድማማቾች ፓርቲ የሚመራው ጥምረት 45 በመቶ ድምፅ ማግኘቱን አሳይቷል። በዴሞክራቲክ ፓርቲ የሚመራው የመሃል ግራ ጥምረት በአንጻሩ ያገኘው ድምፅ 29 በመቶ ነው። በምርጫው 26 በመቶውን ድምፅ ያገኘውና የጣሊያን ወንድማማቾች የተባለውን ፓርቲ የሚመሩት ጂኦርጂያ ሜሎኒ የአገሪቱ ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። ተሳክቶላቸው የ45 ዓመቷ ሜሎኒ ቀኝ ዘመም ሆነው የጠቅላይ ሚኒስትር ስልጣንነቱን ከጨበጡ ከቤኔቶ ሞሶሎኒ ወዲህ የመጀመሪያው መጀመሪያዋ መሆናቸው ነው። በጣሊያን ታሪክም የመጀመሪያዋ ሴት ጠቅላይ ሚኒስትር ይሆናሉ። የቀኝ ዘመም የፖለቲካ ፓርቲዎች ድጋፍ ያለውን የጣሊያን ወንድማማቾች የሚመሩት ሜሎኒ የጠቅላይ ሚኒስትርነት ስልጣኑ በእጃቸው ከገባ የአገራቸውን ዜጎች በሚያስተባብሩ ጉዳዮች ላይ ትኩረት እንደሚያደርጉ ተናግረዋል። ይህን አገር እንድናስተዳድር ኃላፊነት ከተጣለብን ለሁሉም ጣሊያናውያን ሕዝቡን አንድ በማድረግ አላማ ከሚለያያቸው ይልቅ የሚያስተባብራቸውን ከፍ በማድረግ ላይ እናተኩራለን። ምክንያቱም እንደ ፖለቲካ ኃይል ለራሳችን የሰጥነው ትልቁ አላማ ሶስቱን ቀለማት በኩራት የሚያውለበልብ ኩሩ ጣሊያናዊ መሆንን ነው። ጆርጂያ ሜሎኒ የሚመሰርቱት መንግስት ከሁለተኛው የዓለም ጦርነት ወዲህ በኃይል ወደ ቀኝ የሚያዘም እንደሚሆን ይጠበቃል። የጣሊያን ወንድማማቾች የሚመራው ጥምረት የማቴዎ ሳልቪኒን ሊግ የተባለ ቀኝ ዘመን ፓርቲና፣ የቀድሞ ጠቅላይ ሚኒስትር ሲልቪዮ ቤርላስኮኒ መሀል ቀኝ ፎርዛ ኢታሊያ የሚያካትት ነው። በአውሮፓ ሶስተኛ ትልቅ ኢኮኖሚ በሆነችው ጣሊያን የሚመሰረት ቀኝ ዘመን መንግስት አብዛኛውን የአውሮፓ ህብረት የሚያሰጋው ሆኗል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ጠብን በእርቅ በደልን በይቅርታ ማረም እንደሚገባ ጥሪ አቀረቡ። ኢትዮ ቴሌኮም የ2015 ዓመታዊ ገቢውን 75 ቢሊዮን ብር ለማድረስ ማቀዱን አስታወቀ። በትግራይ ክልል ሰብዓዊ እርዳታ በማጓጓዝ ላይ የነበረ የዓለም የምግብ መርሃ ግብር ከባድ ተሽከርካሪ በሰው አልባ አውሮፕላን ጥቃት ስብርባሪ ጉዳት ሲደርስበት አሽከርካሪው መቁሰሉን የድርጅቱ ቃል አቀባይ አስታወቁ። ከኬንያ ዋና ከተማ ናይሮቢ አቅራቢያ ዛሬ ሰኞ አንድ ሕንፃ ተደርምሶ አንዲት ሴትና ሁለት ህጻናት ተገደሉ። በጣሊያን ምርጫ ብሔርተኛዋ ጆርጂያ ሜሎኒ የሚመሩት የመሐል ቀኝ የፖለቲካ ፓርቲዎች ጥምረት በአገሪቱ ፓርላማ አብላጫ መቀመጫ አገኘ። ዜናው በዚሁ አበቃ። ጤና ይስጥልኝ።